የኢትዮጵያ የወሳኝ ኩኔቶች ምዝገባ ኤጀንሲ ከሐምሌ 30 2008 ዓ.ም ጀምሮ በሀገር አቀፍ ደረጃ የትውልድ ቀን ሰው የሚሞትበት የሚያገባበት፣ ከተፋታም የሚፋታበት ዕለት በመመዝገብ የምስክር ወረቀት መስጠት ይጀምራል። ኤጀንሲ ባወጣው ጋዜጣዊ መግለጫ እንደተጠቀሰው ዓለም አቀፍ ደረጃን የጠበቀ ነው የተባለውን ይህ የኩነቶች ምዝገባ አዲስ አበባን ጨምሮ በአራት ክልሎች ላይ በቀጥታ ስርጭት ለማካሄድ ታቅዷል። የኢትዮጵያ የወሳኝ ኩኔቶች ምዝገባ ኤጀንሲ ከተቋቋመ ካለፉት ሶስት ዓመታት ጀምሮ ምዝገባውንና ምስክር ወረቀቶቹን የሚሰጡትን ስራ የሚያከናውኑ በእያንዳንዱ ዞኖች በአማካይ ሶስት ሰዎች በወረዳ ሁለት እንዲሁም በቀበሌ የክብር መዝገብ ሹም የተባሉ ከ16000 በላይ የሰው ኃይል እንዳዘጋጀ የኤጀንሲው የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ ለዶቼ ቬሌ ተናግረዋል። ስለ ክብር መዝገብና ምስክር ወረቀት ህትመትና ስርጭት አቶ ሚካኤል ሲያስረዱ የክብር መዝገብና ሞራል ሰርቲፊኬት ህትመትና ስርጭት በፌዴራል በኩል እንዲዘጋጅ ነው የተደረገው። ለመጀመር ያህል የፌዴራል መንግስት ከአንድ መቶ አንድ ሚሊዮን ብር በላይ ወጪ በማውጣት ነው ለነዚህ ቀበሌዎች የሚሆን የክብር መዝገቦች እና የምስክር ወረቀቶች በብርሃንና ሰላም አማካኝነት ህትመት ተጠናቆ ወደ ታች እንዲሰራጭ የተደረገው። ስለዚህ የመጀመሪያው ለሶስት ወር የሚሆን ምዝገባውን ሊያስጀምር የሚችል የክብር መዝገብና ምስክር ወረቀቶች፣ እንዲሁም የአመዘጋገብ መመሪያ፣ የተለያዩ ቱሎች ስርጭቱ የተጠናቀቀ ነው። ኦሮሚያ ዛሬ እያሰራጨ ነው በየዞኑ ሶማሌ የሚቀጥል ይሆናል። አብዛኛዎቹ ግን ወስደው ጨርሰዋል ከብርሃንና ሰላም። ኩነቶች እንደተከሰቱ ለምሳሌ ዜጎች ልጅ መወለዱን በዘጠና ቀን ውስጥ፣ ጋብቻና ፍቺ መፈጸሙን፣ ሰው ስሞት ደግሞ በ ሰላሳ ቀን ውስጥ ማስመዝገብ ይጠብቅባቸዋል። አቶ ሚካኤል እንደሚሉት ይህ ምዝገባ ለህብረሰቡ እና በአጠቃላይ ለሀገሪቱ ሁለት ጥቅሞች ያስገኛል። ይሄ ምዝገባ በሁለት መልኩ ጠቀሜታ እንዳለው ማየት ይቻላል። ከሰርትፊኬቱ ቀጥታ ተገልጋዩ ህብረተሰቡ መብቱን የሚያስከብርበት ሁኔታ ነው ሊኖር የሚችለው። የእድሜ ሰርቲፊኬት ካለው ለትምህርት ቤት ሊያገለግል ይችላል። ያንን ሰርቲፊኬት በመያዝ ለግልትባት አገልግሎት ማዋል ይቻላል። ሁለተኛው ከዚህ ምዝገባ የሚገኙ ስታቲስቲኮች አሉ። መረጃዎች አገሪቱ ለምታወጣቸው ፖሊሲዎች፣ ስትራቴጂዎች እና የተለያዩ በየደረጃው ያሉ እቅዶች በያ ደረጃጀቱ ከታች ከቀበሌ ጀምሮ ወረዳት፣ ዞን፣ እና በክልል ደረጃም በሀገር አቀፍ ደረጃም የሚደረጉ ማንኛውም የልማትም የኢኮኖሚያዊ፣ ማህበራዊ እንቅስቃሴዎች መረጃ ላይ የተመሰረተ ውሳኔ እና እቅዶች እንዲታቀዱ ያደርጋል። በተለይ ከፍትሕ ስርዓቱ ጋር ተያይዞ እንደዚህ አይነት መረጃ ባለመኖራቸው የመመላለስና የስርአቱን የመጓተት ሁኔታዎች ከአሁን በኋላ ምዝገባው ላይ የተመሰረተ የስርአቱን ምዝገባውን ማዕከል ያደረገው እና የማያጠራጥር አስተማማኝ የሆኑ ውሳኔዎች እንዲሰጡ እነዚህ መረጃዎች በጣም ጠቃሚ ናቸው። ይህ ምዝገባ ሊያጋጥሙት የሚችሉ ተግዳሮቶች ስለመኖሩ አቶ ሚካኤልን ጠይቀናቸው ነበር። የመጀመሪያው ብለን የምናስበው እና እኛም በሰፊ መስራት ያለብን የግንዛቤ መፍጠር ስራ ነው። አሁን ያለው ግንዛቤ በጣም አነስተኛ ነው። ሁለተኛ አሁን የተጀመረው ምዝገባ በማኑዋል ነው። በማኑዋል መዝግቦ እስከ መጨረሻ ለመሄድ በጣም ቻሌንጅ ሊሆን የሚችለው አንዱ እሱ ነው። ስለዚህ ይሄ ወደ አይቲ ቴክኖሎጂ መቀየር ይጠበቃል። ሌላው እታች መረጃው በጣም መታቀብ አለበት፣ ሴፍቲው መጠበቅ አለበት። የተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች መጠበቅ አለበት እና እነዚህ ነገሮችን አደጋ እንዳይደርስ ሊያስችል የሚችል በቂ የሆነ ክፍሎች ያለማግኘት ሁኔታ አለ። በተለይ ታች ቀበሌ ላይ ስንሄድ ጽህፈት ቤቶች ያለመኖር ሁኔታዎች አሉ ምቹ ማስቀመጫ ቦታም ያለመኖር ሁኔታ አለና በዋናነት እነዚህ ናቸው። የኢትዮጵያ የወሳኝ ኩነቶች ምዝገባ ኤጀንሲ መግለጫ እንደሚያሳየው መስሪያ ቤቱ ዝግጅቱን በማፋጠኑ ረገድ ከተባበሩት መንግስታት የሕፃናት ድርጅት ዩኒሴፍ ጋር ተባብሮ እየሰራ ነው።